የተጀመረውን የኢትዮጵያን የፖለቲካ የሽግግር ሂደት ሁሉም ለለውጥ አብሮ እንዲሰራ የኦነግ ሊቀመንበር አቶ ዳውድ ኢብሳ ጥሪ ያቀረቡ። የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ የኦነግ አመራር መንግስት ያቀረበውን የሰላም ጥሪ ተቀብሎ ወደ ሀገር ውስጥ በመግባቱ ምስጋናን አቅርበዋል። የአቀባበል ስነስርዓቱን የተከታተለው ሙክታር ጀማል ተከታዩን ዘገባ አድርሶናል። ወደ አዲስ አበባ የሚገባ የኦነግ አመራርን ለመቀበል ከወጣት አንስቶ እስከ ሽማግሌ ወደ አዲስ አበባ በአራቱም አቅጣጫ መትመም የጀመሩት ከሁለት ቀን በፊት ነበር። በተለይ ትናንትና ከትላንት ወዲያ ሰፊ የህዝብ እንቅስቃሴ ወደ አዲስ አበባ መታየት ሲጀምር፣ በመስቀል አደባባይ ወጥተው እዛው አምሽተው ያደሩ ወጣቶችም ወደ ሀገር ለሚገባው ለኦነግ አመራር ያላቸውን ክብርና ፍቅር ማሳያ ነበር። ጠዋት ላይ ካገኘኋቸው ውስጥ አንዱ የአዲስ አበባ ነዋሪ የሆነው ወጣት አብዱልቃድር ጀማል ነው። ወጣት አብዱልቃድርም ለረጅም ጊዜ ስንቸገርበት እያየነውን መከራ ፍሬውን ልናጣጥም ነው መውጣውን ያለኝ የኦሮሞ ነፃነት ግንባር በዳውድ ብሳ የሚመራውን ለመቀበል ወደ ስቴዲየም እየሄድኩ ነው ያለሁት ከቲሞቼ ጋር እና ያንን ሰልብሬት ለማድረግ ነው ያለሁት የላለፉት ረጅም ዓመታት ስናሳልፍ የነበረው ስንደበቅ ስንኳስስ የነበረበትን ድል ዛሬ በተገኘው ለውጥ ቄሮ ባመጣው ለውጥ ትልቅ ደስታ ስለተሰማን ና ያለውን ነገር ለመቋደስ ነው እየሄድን ያለ ነው። የኦነግ አመራርን ና አቶ ዳውድ ኢብሳን ለመቀበል አዲስ አበባ ቦሌ አየር ማረፊያ ያገኘዋቸው ሌላኛው የሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢው ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር አህመድ የኢትዮጵያ ሕዝብ በብዙ አቅጣጫ ለፍትህና ለሰላም ሲታገል መቆየቱ ና አሁን የመጣው ለውጥ መሰረት ያስቀመጠ ሁላችንም ልጠብቀው የሚገባ ነው ሲሉም መልእክታቸውን አስተላልፈዋል። ብስሚላህ እንግዲህ ዛሬ ላይ አገሪቷ ላይ ያሉት ተጨባጭ ተለውጦ ሁሉም እዚች ሀገር ነፃነትና እኩልነት ሲታገሉ የነበሩ ሰዎች ሀገር ላይ ገብተው በሰላማዊ አየር ውስጥ እንደዚህ በነፃነት ሜዳና ህዝብ ተቀብሏቸው ሲታይ ከዚህ የበለጠ ያ የተከፈለለት ዋጋ ህዝብ የከፈለበት ዋጋ ውጤትን ማየት የበለጠ ነገር የሚያስደስት ነገር የለም። በጣም ደስ ብሎኛል። እች ሀገር ዛሬ ላይ የመጣው ይሄ የተጀመረ ለውጥ ትልቅ መርታ ነው እንግዲህ እንደ መንግስት ይሄንን እርምጃ ተራምዶ ለውጥን ውጤትን ለማስከበር ሲንቀሳቀስ ዝቡ ደግሞ ከዚህ ጎን መቁም አለበት። በተለይ አመራር እንደ ሀገር ይቻ ሀገር የጋራ ሀገራችን ናት። በጋራ ሁሉም ተከባብሮ አንዱ አንዱን እውቅና ሰጥቶ በእኩልነት የምንጠቀምበት ሀገር እንድትሆን የማድረግ ኃላፊነት ሁላችንም አለ። የኦነግ ወደ ሀገር መግባትን ተከትሎ የአሜሪካ ድምፅ የኦነግ ሊቀመንበር አቶ ዳውድ ኢብሳን በተናጠል አናግሮታል። አቶ ዳውድ ኢብሳ መላው የኢትዮጵያ ብሔር ብሔረሰቦች በአንድነት ሆነን ልዩነታችንን አጣጥመን ለሀገር ግንባታ እንድንዘጋጅ በሚልም ጠሪያቸውን አቅርበዋል። የኢትዮጵያ ሕዝብ እኛ ያለን መልዕክት የኦሮሞ ሕዝብ ለዲሞክራሲ መብቱ እና ለሕግ የበላይነት ነው። የኑሉ አመት የታገለው የዲሞክራሲ መብትና የህግ የበላይነት ሁሉም የኢትዮጵያ ህዝብ የዲሞክራሲ መብቱንና የህግ በላይነትን በእጅ አስገባ ማለት ነው። ፍላጎታችንና ምኞታችንም ይሄ ብቻ። ይህንን ዝግጅት እውን ለማድረግ ከፍተኛ መስዋዕትነትንና ወንድምነትና አጋርነትን መንፈስ ያሳዩትን የአዲስ አበባ ነዋሪዎችን ያመሰገኑት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ የወጣቶቹ ጥንካሬ ስነምግባርና ሁለገብ እንቅስቃሴ የሚያስመሰግን መሆኑንም አንስተዋል። በሀገሪቷ ውስጥ እየተካሄደ ያለውን የፖለቲካ ለውጥ ሁሉም በመደገፍ ወደ ሀገር መምጣቱ መንግስት የፖለቲካ ምህዳሩን ለማስፋት እያደረገ ያለው ሂደት ላይ እምነት በማሳደራቸው መሆኑን አመስግነው ሁሉም አብሮ እንዲሰራ ጥሪ አቅርበዋል። ዛሬ በተገኘው እድልና መንግስታችን ባደረገው የፖለቲካ ምህዳር እንዲሰፋ በተደረገው በኢትዮጵያውያን ትግልና በልጆቿ ዛሬ ደርሰናልና ሁላችንም ተስማምተን ወደ ተሻለ ሀገር ወደ ተሻለ ትውልድ እንድንሻገር እስካሁንም ያደረጋችሁት አሸናፊም ሁላችን ስለሆነ፣ በተለይ ደግሞ የኢትዮጵያ ወጣቶች ቄሮች፣ ፋኖች፣ ዞርማዎች ስለከፈላችሁት መስዋዕት ስላደረጋችሁት ትግል ሁሉ ከልቤ አመሰግናችኋለሁ። የሆነ ከፍተኛ አመራሮች ዛሬ በቦል አየር ማረፊያ ወደ አዲስ አበባ ሲገቡ ወታደሩ ደግሞ በድንበር ወደ ትግራይ ክልል ገብቷል። የጦሩ ዋና አዛጅና የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳም ጭቆናና በደልን በመቃወም ባመንበት መንገድ በነፍጥ እንታገላለን ብለን ብንወጣም በፍቅር ተሸንፈን ተመልሰናል ብለውኛል። አዎ፣ በጣም በድል ነው። በጦርነት ብቻ አሸንፈን መግባት ነበረ ያሰብነው። ነገሮች ተቀየሩ ደግሞ በዚህ በሰላም ገብተናል። በጣም ደስታ ይሰማኛል። በጣም ተደስቻለሁ። ደስታ ስባል የኦሮሞ ትግል በልዩ አቅጣጫ ተጀምሮ በሰላም ነው የተጀመረው። ያ የተጀመረው እስከ መጨረሻ ድረስ በሰላም ታግለን የሕዝባችን አላማ ግብ እስከሚመታ ድረስ በአላማችን ሰምተን እንታገላለን ማለት እና፣ በጣም ደስ ብሎኛል ደስታ ይህንን ስነ ስርዓት ለማድመቅ ከሰሜን አሜሪካ እና የተለያዩ አውሮፓ ሀገራት የኦሮሞ አርቲስቶች አዲስ አበባ የገቡ ሲሆን በከፍተኛ ድምቀት ዝግጅቱን ሲከውኑ ቆይቷል። በተለይ ዶኮማ የተባለው አንድነትን የሚያቀነቅነው ዘፈንና ስለ ሰንደቅ የተዘመረው የአርቲስት ንሆ ጎበና ሙዚቃ በአንድነት መስቀል አደባባይን አድምቆታል። ለአሜሪካ ድምፅ የተጠናከረ ዘገባ ሙክታር ጀማል ነኝ። Katis Ababa. Yo,